The voice of America. <sniffs> -O -A. Yeah, the OA. Ye, the American Dims, Radio Taverno. <laughs>

Let me explicitly assure you that no refugees or migrants intercepted at sea will be sent back against their will. በግልጽ ላረጋግጥላችሁ ከእንግዲህ በኋላ ባህር ላይ የተያዘ ማንኛውም ፍልሰተኛ ወይም ስደተኛ ከፍቃዱ ውጪ በኃይል ወደ አገሩ እንዲመለስ አይደረግም። በጀኔቭ ዓለም አቀፍ ስምምነት መሠረት መብቶቻቸው ሙሉ በሙሉ ይከበሩላቸዋል።

የአውሮፓ ህብረት የውጭ ጉዳዮች ፖሊሲ ከፍተኛ ኃላፊ ፍሬዴሪካ ሞጌሪኒ ናቸው። ከአፍሪካና መካከለኛው ምስራቅ ወደ አውሮፓ ለመግባት ሲሞክሩ የሚያዙ ስደተኞችን ጉዳይ አስመልክቶ ከተናገሩት የወሰድነው ነው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።

በእስራኤል የሚኖሩ ኤርትራውያን ስደተኞች ትላንት በቴልአቪቭ የተቃውሞ ሰልፍ አካሄዱ። በእስራኤል የኤርትራ አምባሳደር ተስፋ ማርያም ተከስተ የሰጡትን ምላሽ ያካተተ ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን።

ከሰማያዊ ፓርቲ ሊቀመንበር ጋር በወቅታዊ ጉዳዮች ዙሪያ የተካሄደ ቃለምልልስም በሁለተኛው አጋማሽ ይቀርባል ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ግንቦት አራት 2007 ዓ ም ልዩ ልዩ ዝግጅቶቻችን ጋር የሳምንቱ አስተናጋጆች አሉላ ከበደና ና አዲሱ አበበ ከፕሮግራም አቀናባሪው ንጉሡ ታምሬ እንዲሁም ከስርጭት መሐንዲሱ ጋር አብረን እናመሻለን አሁን የሰዓቱን የዓለም ዜና መልካም ምሽት

የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያዋ ፕሬዚዳንት ቭላዲሚር ፑቲን ጋር በሩሲያዋ የመዝናኛ ከተማ ሶቺ ተገናኙ። ዩናይትድ ስቴትስና ሩሲያ በዩክራይንና በየመን ምክንያት ግንኙነታቸው ከሻከረ ወዲህ ውጭ ጉዳይ ሚኒስትር ኬሪ ሩሲያን ሲጎበኙ የዛሬው የመጀመሪያ ጊዜያቸው መሆኑ ነው። ሁለቱ ባለሥልጣናት በጋራና በክልላዊ ግንኙነቶቻቸው ዙሪያ ሰፊ ውይይት የሚያካሂዱ ሲሆን የኢራን የኑክሌር ጦር መሣሪያ ስምምነት ጉዳይ

ሊቢያ ሊቢያና የመን ሌሎቹ አጀንዳዎቻቸው መሆናቸውን የውጭ ጉዳይ መስሪያ ቤት አስታውቋል። ሩሲያ ምስራቅ ዩክራይን ውስጥ ባሉ ተገንጣይ ጉዳይ በመግባቷ የተጣለባት ዓለም አቀፍ ማዕቀብ የውይይት አጀንዳ እንዳልሆነ ከተነሳ ግን ሩሲያ አቋሟን እንደምታሳውቅ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ገልጠዋል። ይህ በእንዲህ እንዳለ ደቡባዊ ምስራቅ ዩክራይን ውስጥ በተካሄደው ውጊያ

ምንም እንኳ ሩሲያ በውዝግቡ ወታደራዊ ጣልቃ ገብነት አላደረግኩም ብትልም ቢያንስ ግን ሁለት መቶ ሀያ ሩሲያውያን ወታደሮች መሞታቸውን በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ነምሴቭ የተዘጋጀ አንድ ሪፖርት አጋለጠ። የሩሲያ ጦር ወታደሮቹን በበጎ ፈቃደኝነት ወደ ዩክራይን ከመውሰዱ አስቀድሞ

በሰራዊቱ ውስጥ ያላቸውን ኮንትራት በኦፊሴል እንዲሰርዙ መጠየቁን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጉብኝት ጋር የተገጣጠመው ይህ ሪፖርት ጨምሮ ገልጧል። በውዝግቡ ለተገደሉ ወይም ለቆሰሉ ወታደሮች ቤተሰብ የሩሲያ መከላከያ ሚኒስቴር ካሳ እንደሚከፍል ቃል የገባ ቢሆንም ቃሉን አክብሮ ግን አልተገኘም ብሏል ሪፖርቱ የተለያዩ መገናኛ ብዙኃንን የአይን ምስክሮችንና የሟቾችና የቆሰሉ ቤተሰቦችን ቃል መሰረት ያደረገው

ይህ ባለ ስልሳ አራት ገጽ ሪፖርት ዛሬ ማክሰኞ ነው ይፋ የሆነው። ከሶስት ሳምንት በፊት ከደረሰባት ነውጥ ያላገገመችው ኔፓል እንደገና በዛሬው ዕለት በሌላ ርዕደ ምድር ተመታች። ሰላሳ አምስት ሰዎች ሞቱ። ወደ አንድ ሺ አንድ መቶ የሚደርሱም እንደ ቆሰሉ ተዘገበ።

በዩናይት ስቴትስ የከርሰ ምድር ጥናት አዋቂዎች መግለጫ መሰረት ከዋና ከተማዋ ካታማንዱ በስተ ምስራቅ የደረሰው የዛሬው ነውጥ በሬክታር ስሌት መለኪያ መሰረት ሰባት ነጥብ ሶስት ተመዝግበዋል። የመጀመሪያው ነውጥ ከደረሰ ከአንድ ሰዓት በኋላ የተከተለውና በሬክታር መለኪያ ስድስት ነጥብ ሶስት የተመዘገበው ተከታይ ነውጥ ከባድና ኃይለኛ እንደነበርም ተገልጧል።

ሳንድሮሻን ሸሬስታ የተባሉ የዓለም አቀፉ የረድኤት ድርጅት ሴቭ ዘ ችልድረን ባልደረባ ለአሜሪካ ድምፅ በሰጡት ቃል ካትማንዱ ውስጥ በሚገኝ አንድ ሆስፒታል ውስጥ ሆነው ህንጻዎች ሲፈራርሱ መመልከታቸውን ተናግረዋል።

What we saw was like chaos and pandemonium with all patients inside the building running out. and hospital to

ሽሬስታ እንደሚሉት ቀደም ባለው ነውጥ የነበረው የሴቭ ዘ ችልድረን የኃይል ምንጭ ተጠናቋል። አሁን ግን በተለይ በዝናብ ወቅት መዘግየት የተነሳ ስራቸውን ከባድ እንደሚያደርገው ነው ያስረዱት። በረድኤት አቅርቦት ረገድ እንደ ቀድሞ ኃይልና ብርታት ለማግኘት ቀላል አይሆንልንም። ስለዚህ ችግረኞቹን ለመድረስ ምን ማድረግ እንዳለብን በጣም ማሰብ ያስፈልገናል።

ታላቁን የኤቨረስት ተራራን ሳይቀር ክፉኛ ያንቀጠቀጠውና ባለፈው ሚያዝያ አስራ ሰባት ቀን የደረሰው የቀደመው ነውጥ ከስምንት መቶ ሰዎች በላይ መግደሉንና በብዙ ሺዎች የሚቆጠሩትንም ቤት አልባ ማድረጉ አይዘነጋም። የዩናይትድ ስቴትስ ምክር ቤት አባላት ከቻይና ጋር የነበረውን የኒኩሌር ኃይል ትብብር ማደስ የሚኖረውን ጥቅምና ጉዳት ለመመርመር የሚያስችል የምስክርነት ቃል እየሰሙ መሆናቸው ተገለጠ።

ሁለት ዋና ዋና የኒኩሌር ደህንነት ባለሥልጣናት ናቸው በምክር ቤቱ የውጭ ግንኙነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን የሚያሰሙት አምስት የፕሬዚዳንት ኦባማ አስተዳደር ባለሥልጣናት ተገናኝተው ለሰላሳ ዓመታት እንዲራዘም ሐሳብ በቀረበበት እቅድ ላይ ከመነጋገራቸው አንድ ቀን ቀደም ብሎ መሆኑ ነው። ይህ የምስክርነት ቃል የሚደመጠው ኮንግረስ ስምምነቱን እንዲያጸድቅ ፕሬዚዳንት ባራክ ኦባማ ጥሪ ማቅረባቸውም ታውቋል።

የወቅቱ የ30 ዓመታት የዩናይትድ ስቴትስና የቻይና የኒኩሌር ትብብር ስምምነት ውል የሚቃጠለው በዚህ በያዝ ነው 2015 ዓ.ም መጨረሻ ላይ መሆኑም ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

በሰሜን ምስራቅ ሶማሊያ ክልል ፑንትላንድ የሚገኙ ፖሊሶች በዛሬው ዕለት ሶስት ተጠርጣሪ የአልሻባብ አማጽያንን በሶሶ ውስጥ አሰልፈው ህዝብ ፊት ማቅረባቸው ተገለጠ። ከአራት ወራት በፊት በቁጥጥር ስር የዋለው አንድ ከፍተኛ የጦር አዛዥም አብሮ መታየቱ ታውቋል። የፑንትላንድ ፖሊስ ዋና አዛዥ ጀኔራል መሐመድ ሳይድ ጃቃናፍ ለቪኦኤ ሶማልኛ አገልግሎት ሲናገሩ የጦር አዛዡ መክታር

አብዲኑር አህመድ አካ ጉሬ ናቸው ብለዋል።

የብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ለፊታችን ሰኔ አስራ ዘጠኝ የታቀደውን ምርጫ እንዲያዘገዩ ከአውሮፓ ህብረትና ከዩናይት ስቴትስ የቀረበውን ጥሪ አልተቀበሉትም። ንኩሩንዚዛ ለቢቢሲ ራዲዮ በሰጡት ቃለ ምልልስ ምርጫውን ማስተላለፍ በብሩንዲ የተከሰተውን ሁኔታ ያባብሳል ማለታቸው ተጠቅሷል። የምስራቅ አፍሪካ ሀገሮች መሪዎች የብሩንዲ ቀውስ ላይ ለመወያየት ነገ ታንዛኒያ ውስጥ ስብሰባ እንደሚያደርጉ ታውቋል። የአሜሪካ ድምፅ የእንግሊዝኛ ቋንቋ ክፍል ባልደረባ ጄምስ ባቲ በመገናኛ ብዙሀንና

ኮሚኒኬሽን ጉዳዮች የፕሬዚዳንቱ ከፍተኛ አማካሪ ዊሊ ኒማይትዊን አነጋግሮ ያጠናቀረውን ዘገባ ትስተብላቸው ይዛቀርባለች። ቀርባለች የአውሮፓ ህብረት በትላንት መግለጫው የምርጫ ሰሌዳውን ማሸጋሸግ አሁን የሰው ህይወት ሰለባ የሆነበት ብሩንዲ ውስጥ የሚካሄድ ህዝባዊ ተቃውሞውን ያበርዳል ብሏል።

ፕሬዚደንት ኩሩንዚዛ ለሶስተኛ ጊዜ ለምርጫ እንደሚወዳደሩ ካሳወቁ ወዲህ በቡሩንዲ ያላሰለሰ ከፍተኛ ህዝባዊ ተቃውሞ እየተካሄደ ነው። መንግስት ሰልፉን ያገደ ቢሆንም፣ ትላንት ሰኞ ለምሳሌ በብዙ መቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ሰልፍ አካሂደዋል። የቡሩንዲ ህገ መንግስታዊ ፍርድ ቤት ነው

ሚስተር ክሩንዚዛ በመጀመሪያው ዙር ምርጫ በምክር ቤት አባላት እንጂ በህዝብ አልተመረጡም በማለት በምርጫው እንዲወዳደሩ የወሰነው የፕሬዝደንቱ። አማካሪ ዊሊ ናማቴዊ በቦኮ ሀራም አመፅ፣ ለረጅም ጊዜ ተቀፍደዳ የተያዘችው ናይጄሪያ ባለፈው ወር ምርጫ ማካሄድ ከቻለች ብሩንዲ የምታስተላልፍበት ምክንያት የለም ብለዋል።

ማወቅ ያለባችሁ ምርጫውን ማስተላለፍ ቴክኒካዊ ጉዳይ ስለሆነ መወሰን ያለበት መንግስት ሳይሆን የምርጫ ቦርድ ነው። በተጨማሪ ግን ምርጫን ሊያለ ማካሄድ ህገ መንግስታዊ ክፍተት እንዳይፈጠር መጠንቀቅ አለብን። የምስራቅ አፍሪቃ መሪዎች በነገው ዕለት ስለ ብሩንዲ ቀውስ ታንዛኒያ ውስጥ አስቸኳይ ስብሰባ ያደርጋሉ።

ፕሬዚደንት ኑኩንዚዛም በስብሰባው ላይ እንደሚገኙ አማካሪያቸው አረጋግጠዋል። ይህ በእንዲህ እንዳለ በብዙ ሺዎች የሚቆጠሩ ብሩንዲያውያን ከእውከቱ ሸሽተው ወደ ጎረቤት አገሮች እየተሰደዱ ሲሆን መንግስት ህዝቡ ወደ ቤት ንብረቱ እንዲመለስ የተቻለውን ሁሉ ያደርጋል ብለዋል። ዊሊ ናማቴዊ በመጨረሻም

የመን ውስጥ የሚገኙ ተፋላሚ ወገኖች ዛሬ ማክሰኞ ማምሻው ላይ ጀምሮ ለአምስት ቀናት ተኩስ ለማቆም መስማማታቸው ተነገረ። ተዋጊዎቹ ጠመንጃቸውን የሚያስቀምጡት አገሪቱ ውስጥ ባለው ውዝግብ ምክንያት የረዴት አቅርቦት የተጓጎለባቸው ወገኖች እርዳታ ይደርስላቸው ዘንድ እድል ለመስጠት ነው ተብሏል። የመን ውስጥ ላለፉት ስድስት ሳምንታት የአየር ጥቃት ሲያካሄድ የቆየው ሳውዲ አረቢያ መራሹ ጣምራ ቡድን

የውጢ ሽምቅ ተዋጊዎች እና የመንግስቱ ወታደሮች ናቸው በአንድነት የተኩስ አቁም ውለታ የገቡት። ዳሩ ግን ከትናንት ሰኞ ጀምሮ ከባድ ውጊያ እየተካሄደ በመሆኑ የተኩስ አቁሙ ስምምነት ስራ ላይ ስለመዋሉ ምንም ዋስትና የለም። ከተኩስ አቁም ስምምነቱ የመጨረሻ ሰዓት አስቀድሞ የተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ቫለሪ አማውስ

ተፋላሚዎቹ በሙሉ ቃላቸውን እንዲያከብሩና በምግብ እጦት እየተሰቃዩ ያሉ ወገኖችንም በማሰብ እንዲታደጓቸው ተማጽነዋል። በተጨባጭ እየታየ ያለውን የየመንን አስከፊ የሰብአዊ ቀውስ ችግር ግምት ውስጥ በማስገባት፣ ይላሉ አሞስ፣ በብዙ መቶ ሺዎች ለሚቆጠሩና ለአደጋው ለተጋለጡ ሲቪሎች የረድኤት ሰራተኞች ምግብ መድኃኒትና ንጹህ የመጠጥ ውሃ እንዲያቀርቡ፣ ሰዎችም ሕይወታቸውን ለማትረፍ

ወደሚችሉባቸው አካባቢዎች እንዲሄዱ መተላለፊያ ኮሪዶር ሊያገኙ ይገባል ብለዋል። የመን ውስጥ በሚካሄደው ጦርነት ከ1400 ሰዎች በላይ ሞተዋል ሲል የተባበሩት መንግሥታት ድርጅት አስታውቋል። ዜናው አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። የሰዓቱን የዓለም ዜና ነበር የሰማነው። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ

ዘላቂውን ሰላም በቀጠናውም ቢሆን ኢትዮጵያን የምትፈልጓት ከሆነ የሚጎዳ ስለሆነ ይህንን የምርጫውንም ሂደት ሆነ አጠቃላይ የኢትዮጵያን የዲሞክራሲና የሰብአዊ መብት ጉዳይ ለብሔራዊ ደህንነት አስፈላጊና ተነጥሎ የሚታይ ነገር እንዳልሆነ የተቃዋሚው ሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው።

በሳምንታት ውስጥ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ጨምሮ በኢትዮጵያ ወቅታዊ ጉዳዮች ዙሪያ ባለፈው ሳምንት ወዲህ ወደ ቢሮአችን ብቅ ባሉበት ወቅት አወያይተናቸዋል። ሰፋ ያለው ዝግጅታችን በሁለተኛው አጋማሽ ይቀርባል። አሁን የምሽቱን አብይ ርዕስ

የሜዲትሬንያን ባህር ለማቋረጥ ሲሞክሩ የሚያዙ ፍልሰተኞችና ስደተኞች ከፈቃዳቸው ውጪ ወደ አገራቸው እንዲመለሱ አይደረግም ሲሉ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ትናንት ተናግረዋል። ከተባበሩት መንግስታት ድርጅት የቪኦኤዋ ማርጋሬት በሽር ተጨማሪ ዘገባ ይዛለች። ሰለሞን ክፍሌ ያቀርበዋል። በአውሮፓ ህብረት ከፍተኛዋ የውጭ ጉዳዮች ተጠሪ ፌዴሪካ ሞጌሪኒ

ትላንት ለሁለተኛ ጊዜ በዓለሙ ድርጅት የጸጥታው ምክር ቤት ንግግር አድርገዋል። በድብቅ የሚያሸጋግሩ ሕገወጥ ቡድኖችን በመጠቀም ወደ አውሮፓ ለመግባት የሚሞክሩ የአፍሪካና አረብ ሀገሮች ፍልሰተኞች ቀውስ ውስብስብና አስቸጋሪ መሆኑን አስረድተዋል። ሕገወጥ አሸጋጋሪዎች ብዙውን ጊዜ ፍልሰተኞችን ባሕር ላይ እየተዋቸው እንደሚጠፉ ገልጸው፣ ለችግሩ አንድ ወጥ የሆነ ምትሃታዊ መፍትሔ እንደሌለውና የተባበረ ምላሽ እንደሚያስፈልገው አብራርተዋል።

is not only a humanitarian emergency but also a security crisis.

ችግሩ አስቸኳይ የሰብአዊ እርዳታ አቅርቦት ብቻ ሳይሆን የደህንነት ጥበቃ ቀውስም ጭምር ነው። እነዚህ በሕገ ወጥ መንገድ ፍልሰተኞችን የሚያሸጋግሩ ቡድኖች በመረብ የተገናኙ በመሆናቸውና አንዳንዴም የአሸባሪ እንቅስቃሴዎችን በገንዘብ ስለሚረዱ ድሮኑ ያልተረጋጉ አካባቢዎችን ጸጥታ በማደፍረስ አስተዋጽኦ ይኖራቸዋል።

በያዝ ነው የአውሮፓውያኑ ዓመት 2015 ብቻ ድህነትን፣ ሁከትና ጭቆናን ሽሽት የሜዲትሬኒየን ባሕር አቋርጠው ወደ አውሮፓ ለመግባት ከሞከሩ ፍልሰተኞችና ስደተኞች መካከል ከ1800 በላይ ሞተዋል። አብዛኞቹ ፍልሰተኞችና ስደተኞች ደግሞ ለሰው ልጅ ሕይወት ደንታ ለሌላቸው ሕገ ወጥ አሸጋጋሪዎች ዕድሜ ልክ ያጠራቀሙትን ገንዘብ ይከፍላሉ። በድብቅ እናሸጋግረሃለን ባዮችም

በራሱ ሀገር ውስጥ ግጭትና ትርምስ ያለባትን ሊቢያን ጨምሮ ወደ ሌሎችም ያልተረጋጉ ሀገሮች እጅግ አደገኛ ለሆነ ጉዞ ይዳርጓቸዋል። ጨካኞቹ የድብቅ አሸጋጋሪዎች ከፍልሰተኞችና ስደተኞች ገንዘብ ከተቀበሉ በኋላ ግን ወደ ባሕር የሚያስገቧቸው አስተማማኝ ባልሆኑና በተጨናነቁ ጀልባዎች ጭነው ነው።

የአውሮፓ ህብረቷ የፖሊሲ ጉዳዮች ኃላፊ በትላንቱ ለጸጥታው ምክር ቤት ባደረጉት ንግግር በዚህ ሁኔታ የሜዲተራንያን ባህር ለማቋረጥ ሲሞክሩ የተያዙ ፍልሰተኞችና ስደተኞች ከፈቃዳቸው ውጭ በኃይል ወደ ሀገራቸው እንዲመለሱ አይደረግም ሲሉ በግልጽ አስታውቀዋል። ለት ሚ

በግልጽ ላረጋግጥላችሁ ከእንግዲህ በኋላ ባህር ላይ የተያዘ ማንኛውም ፍልሰተኛ ወይም ስደተኛ ከፍቃዱ ውጪ በኃይል ወደ አገሩ እንዲመለስ አይደረግም። በጀኔቭ ዓለም አቀፍ ስምምነት መሰረት መብቶቻቸው ሙሉ በሙሉ ይከበሩላቸዋል። ሕገ ወጡ ቡድኖች ፍልሰተኛና ስደተኛውን ወደ አውሮፓ ለማሸጋገር የሚጠቀሙት ሊቢያን ብቻ አይደለም ሲሉም ተናግረዋል። ሞጌሪኒ አብዛኛው ሰው የሚያልፈው ግን

በዚያ በኩል ነው። as long as there will not be a unity government that will exercise its legitimate authority over the entire territory of the country በሊቢያ መላ የሀገሪቱን ግዛት መቆጣጠር የሚችል ሕጋዊ የአንድነት መንግስት እስከሌለ ድረስ ሁኔታው በዚህ መልክ መቀጠሉ የማይቀር ነው። የአውሮፓ ሕብረት የውጭ ጉዳዮች ፖሊሲ ኃላፊዋ ፌዴሪካ ሞጌሪኒ ለጸጥታው ምክር ቤት ንግግር ካደረጉ በኋላ ለጋዜጠኞች በሰጡት መግለጫ

የአውሮፓ ኮሚሽን ነገ ረቡ ፍልሰተኞችን የተመለከተውን አዲሱን አጀንዳውን ለማጽደቅ ይሰበሰባል ብለዋል። አጀንዳዎቹ የባሕር ላይ ቅኝትን በማጠናከር ሕይወት አድን ዘመቻንና ለፍልሰተኞች ቪዛ የመስጠቱን ዕድል ማስፋትን ያካትታሉ ብለዋል። በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ደግሞ ብሪታንያና ፈረንሳይ ዲፕሎማቶች በተጠርጣሪ ሕገ ወጥ አሸጋጋሪዎች ጀልባዎች ላይ እርምጃ መውሰድ የሚያስችል ያሉትን

ረቂቅ ሕግ እያረቀቁ መሆናቸው ተዘግቧል። የረቂቅ ውሳኔው ሰነድ የፊታችን ሰኞ ለጠቅላላው የጸጥታ ምክር ቤት አባላት ይቀርባል ሲሉም ፌዴሪካ ሞጌሪኒ አስረድተዋል። ሀገራቸው ፍልሰተኞችን በማዳንና በመቀበል ለመተላለፊያው ባሕር ቅርብ የሆነችው የኢጣሊያው ጠቅላይ ሚኒስትር ማቴዮ ሬንዚ ሐሳብ አቅርበዋል። ጀልባዎቹ ላይ ፍልሰተኞች ሳይሳፈሩ አስቀድሞ ማውደም የሕገ ወጡን አሸጋጋሪ ቡድኖች ተግባር ሊገታ ይችላል የሚል

በእስራኤል የሚኖሩ ኤርትራውያን ስደተኞች በዋና ከተማይቱ ቴልአቪቭ ከሚገኘው የኤርትራ ኤምባሲ ደጃፍ ትናንት ሰኞ የተቃውሞ ሰልፍ አካሂደዋል። የሰልፉ ዓላማ በቅድሚያ ለኤርትራ መንግሥት፣ አያይዘውም እስራኤልን ለሚያቅፈው የዓለም ማኅበረሰብ መልእክት ለማስተላለፍ መሆኑን ሰልፈኞቹ ተናግረዋል። በእስራኤል የኤርትራ አምባሳደር ተስፋ ማርያም ተከስተ ምላሽ ሰጥተዋል።

ተቃውሞ ሰልፍ ያካሄዱትን ተወጋዮችና አምባሳደር ተስፋ ማርያምን ያነጋገረችው የትግርኛ ክፍል ባልደረባችን ምንያ አፈወርቂ ነች። አዳነች ፍሳዬ በአማርኛ ታቀርበዋለች። እስራኤል የሚኖሩ ኤርትራውያን በመዲናይቱ ቴል አቪቭ ትላንት ሰኞ ያካሄዱት የተቃውሞ ሰልፍ በሦስት አካላት ላይ ያተኮረ እንደነበር ዳዊት ደሞዝ ገልጿል። አንደኛውና ዋናው ኤርትራ ውስጥ ያለው ስርዓት ሲሆን ሌሎቹ የዓለም ማኅበረሰብና የኤርትራ ህዝብ እንደሆኑ ዳዊት ገልጿል።

የኤርትራ ሕዝብ ሌላው ይቅርና በሜዲትራንያን ባህር ለደረሰው ነገርም ሆነ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለፈጸመው ተግባር ሐዘኑን በወጉ ለመግለጹ እንኳን እድል አላገኘም ይላል ዳዊት ጀሞዝ። ህዝቢ ኤርትራ እቲ ሰብአዊ ምስል ተሪፍዎ እቲ ነጻ ኮይኑ ሓሳቡ ክገልጽ ስቪላዊ ህይወት ንክመርሕ የኤርትራ ሕዝብ የሰብአዊ መብት መከበርና ሐሳቡን በነፃ መግለጽ እንዲሁም ስቪላዊ ህይወቱን መምራት ይቅርና

በሜድትራንያን ባህር ስለደረሰውም ሆነ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለፈጸሙት ተግባር ሐዘኑን በወግ መግለጽ እንኳ ዕድል አላገኘም። በፍርሃት ተውጦ የሚኖር ሕዝብ ነው። የኢትዮጵያ ሕዝብና መንግሥት ሐዘናቸውን በምን መልክ እንደ ገለጹት ኤርትራ ማየታቸውን ሰምተናል። ኤርትራውያን ግን ከዛ በባሰ የተደራረበ በደል የደረሰብን ቢሆንም የኤርትራ መንግሥት ማንኛውንም ዐይነት ዕውቅና አልሰጠም። ስለሆነም ለኤርትራ መንግሥት ማስተላለፍ የፈለግነው መልእክት

የኤርትራ ሕዝብ አገሩ ውስጥ በሰላም እንዲኖርና ሲቪላዊ ሕይወቱን በሰላም እንዲመራ እንዲፈቅድ እስረኞችንም ካለ ምንም ቅድመ ግዴታ እንዲፈታና በሕገ መንግሥቱ ላይ የተመሠረተ ስርዓት እንዲመሠረት ከዚህ ቀደም የተነደፈውን ሕገ መንግሥት እንዲተገበር ነው ጥሪ ያደረግ ነው። ኤርትራውያኑ የተቃውሞ ሰልፈኞች እስራኤልን ላቀፈው የዓለም ማኅበረሰብ ጥሪ ማቅረባቸውንም ዳዊት ደሞዝ ጨምሮ ገልጿል። ማሕበረሰብ ዓለም ንእስራኤል ሓዊስካ ድማ

ንሕና ኤርትራውያን ስደት ኣይመረፅና እዮም። እስራኤልን ላቀፈው የዓለም ማኅበረሰብ ያቀረብነው መልእክት ደግሞ እኛ ኤርትራውያን ለስደት የተዳረግነው ስደትን መርጠን ሳይሆን ኤርትራ ባለው መንግስት ምክንያት ነው። ስለሆነም የዓለም ማኅበረሰብ ፖለቲካንና ሰብአዊነትን ለያይቶ እንዲመለከት ነው ጥሪ ያደረግነው። ገብረ ህይወት መለስ በበኩሉ በኤርትራውያን ላይ ለሚደርሰው ስቃይ ዋናው ተጠያቂ የኤርትራ መንግስት ነው ይላል።

ከቤት መስዋዕቲ መሪር ዋጋ ዝከፈልና ሕብረተሰብ ኢና እቲ ዋጋ ዝተኸፍለ እቲ ከባድ መስዋዕትነትና መራራ ዋጋ የከፈልን ሕብረተሰብንን ዋጋና ህይወት የተከፈለውም እንደ ዜጎች በሀገራችን ዋስትና አግኝተን በክብር ለመኖር ነበር። ይሁንና የኤርትራ ህዝብ በፊት ከነበረው አገዛዝ በከፋና መራራ በሆነ አገዛዝ ስር ወድቆ

በከባድ ችግር በመኖርና ባለመኖር ሁኔታ ላይ ይገኛል። ስለሆነም ዋናው ጠንቅ እስላማዊ መንግስት ሲናይ ወይም ባህር ሳይሆን ትልቁን ኃላፊነት ሊሸከም የሚገባው ኤርትራ ውስጥ ስልጣን ላይ ያለው መንግስት ነው። የኤርትራ መንግስት ኃላፊነቱን እንዲሸከም ለመጠየቅና በዋናነትም መንግስቱን ለማውገዝ ነበር የተሰለፍነው

እስራኤል ያሉት የኤርትራ አምባሳደር ደግሞ የህዝባቸውን ድምፅና ውታ እንዲያዳምጡ ከህዝባቸው ጎን ቆመው እርምጃ እንዲወስዱ ጥሪ ለማቅረብም ጭምር ነው የተቃውሞ ሰልፍ ያካሄድ ነው። ኤርትራውያን ተቃዋሚ ሰልፈኞቹ ያቀረቡትን ደብዳቤ በፖሊስ በኩል እንደተቀበሉ የገለጹት የኤርትራ አምባሳደር ተስፋ ማርያም ተከስተ በበኩላቸው የወጣቶች ሞት ያሳዝናል። ነገር ግን እንዲወጡ እየገፋፏቸው በሌላ በኩል ደግሞ

ወጥ ብሎ የተቃውሞ ሰልፍ ማድረጉ እርስ በርሱ ይጋጫል ብለዋል። የሕዝን እዩ ሓቂ ዝሕዝን እዩ ሓደ መንእሰያት ኣብ ባሕሪ ክጥሕሉ ከለዉ ዝተፈላለየ መንገዲ ክጠፍኡ ከለዉ ያሳዝናል ወጣቶች ባህር ውስጥ ሲሰምጡ፣ ሰዎች በተለያየ መንገድ ሲያልቁ የሚያሳዝን ነገር ስለሆነ ሁላችንም አዝነናል። ዜጎቻችን በመሆናቸው እናዝናለን። ይሁንና ወጣቶች ትምህርት ቤት ተከፍቶላቸው እያለ መማርና መቅበጥ በሚገባቸው ጊዜ ትተውት እየሄዱ ነው። አንዱ ችግር ምንድን ነው?

በአንድ በኩል ሰዎች ከአገር እንዲወጡ የገፋፉ፣ በሌላ በኩል ደግሞ ከአገር ወጡ ሞቱ እያሉ ሰላማዊ ሰልፍ ማድረጉ እርስ በርስ የሚጋጭ ነገር ነው። እያንዳንዱ ሰው ልጆቹ በአገራቸው ሆኖ እንዲማሩ እንጂ ከአገራቸው እንዲወጡ ማድረግ አይኖርበትም ከስደት የሚገኝ ጥቅም የለምና። አምባሳደር ተስፋ ማርያም አያይዘውም አስር ኮሌጆች ከፍተናል፣ በየገጠሩ ትምህርት ቤቶች ሰርተናል፣ ለአንድ ተማሪ የሚያስፈልግ ነገር ሁሉ አለ

የህክምና ቦታዎች አሉ። ጥሩ ህብረተሰብ እንዲፈጠር ተብሎ ንጹህ የመጠጥ ውሃ አለ። ይህን ሁሉ እየተዉ ነው የሚሄዱት ሲሉ አመለካከታቸውን ገልጸዋል።

ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ፕሮግራም ነው የምትከታተሉት አድማጮቻችን። ለምሽቱ መጨረሻ ላይ የያዝነው ደግሞ ኢቦላ ባለፈው ዓመት በወረርሽኝ መልክ ተቀስቅሶ ከፍተኛ ቀውስ ባስከተለበት ወቅት የዓለም ጤና ድርጅት ደብሊው ኤች ኦ የሰጠውን ምላሽ ለፈተናው አልተዘጋጀም ነበር

የመካከለኛው ሥራዎቹንም የመከላከል ይቅርታ ሥራዎቹንም ከሌሎች ድርጅቶች ጋር ማቀናጀት ተጽዕኖት ነበር ሲል አንድ ገለልተኛ የባለሙያዎች ቡድን የተቸበትን ግምገማ አቅርቧል። ቡድኑ ቀዳሚ ግምገማውን ይፋ ያደረገው ዓለም አቀፍ ወረርሽኞች ለሚጠይቁት አፋጣኝ ምላሽ በአንጻሩ የሚሻውን ዝግጁነትና አቀራረብ የተመለከተ በጥናት የተደገፈ ሐሳብ እንዲያጠናቅር

ባለፈው የጥር ወር ከዓለሙ የጤና ድርጅት ዋና ሥራ አስፈጻሚ ቦርድ በቀረበለት ጥሪ መሠረት ነው። ሊሳሽላይን የዓለም ጤና ድርጅት ደብሎች ዋና መስሪያ ቤት ከሚገኝበት ጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ይዘረዝረዋል።

የቀዳሚ ጥናት ዘገባ ነው። ስድስቱ ገለልተኛ ባለሙያዎች ዋናውን የጥናታቸውን ውጤት የፊታችን ሐምሌ ወር ነው የሚያቀርቡት። ይሁን እንጂ በስካሁኑ የጥናቱ መረጃዎች ግምገማ መሠረት የምዕራብ አፍሪቃ ኢቦላ ወረርሽኝ ቆይቶ በታየበት ደረጃ በስፋት እንዳይዛመትና ለተራዘመም ጊዜ አደጋ ደቅኖ እንዳይቆይ ለማድረግ የሚያስችሉ እርምጃዎችን አስመልክቶ የተሳሳቱ ድምዳሜዎችና አፈጻጸሞች ተወስደዋል።

የቀድሞዋ የኦክስፋም ዋና ኃላፊ ባርብራ ስታኪንግ የገለልተኛው ባለሙያዎች ቡድን ሊቀመንበር ናቸው። የዓለም ጤና ድርጅት ኢቦላን ዓለም አቀፍ የህብረተሰብ ጤና አደጋ ነው ለማለት ዘግይተዋል ባይ ናቸው። I think everybody is clear that it would have been preferable to have called the public health emergency earlier but there are many many reasons የዓለም ጤና ድርጅት ኋላ ላይ ከታወቀበት ጊዜ ቀደም ብሎ ኢቦላን

ዓለም አቀፍ የህብረተሰብ ጤና አደጋ ነው ብሎ አውጆ ቢሆን ይበጅ እንደነበር አሁን ለሁሉም ግልጽ የሆነ ይመስለኛል። ከዚያ ድምዳሜ ላይ እንዳይደርስ ግን ሌሎች ብዙ ብዙ አዳጋጅ ምክንያቶች ነበሩ። ከሁሉም ከባዱ ታዲያ አስፈላጊውን አኃዛዊ መረጃ ማግኘት ነበር። እናም ከተሻለ ድምዳሜ ላይ እንዳይደረስ አዳጋጅ ሆነ ነው ያሉት ሚስ ስቶኪንግ የዓለሙ ጤና ድርጅት ዋና ዲሬክተር ማርጋሬት ቻን።

ኢቦላ አስቸኳይ እርምጃ የሚሻ ዓለም አቀፍ ወረርሽኝ ነው ሲሉ ያወጁት እንደ አውሮፓውያን ዘመን አቆጣጠር በነሐሴ 2014 የኢቦላ ቫይረስ በጊኒ መገኘቱ ከተዘገበ ስድስት ወራት፣ የመጀመሪያው ሰው ለቫይረሱ የመጋለጣቸው ዜና ከተሰማ ደግሞ ዘጠኝ ወራት በኋላ ነው። በዚያ ሰዓት 1700 ሰዎች ለቫይረሱ መገለጣቸው ወይም መጋለጣቸው ሲገመት ሌሎች 932 የሚደርሱ ደግሞ

ለህልፈት ተዳርገዋል። የዓለም አቀፍ ጤና አጠባበቅ ዓላማ አሉ አገሮች በአፋጣኝ ለህብረተሰብ ጤና ጠንቅ አጣዳፊ ሁኔታዎችን ተገቢውን ምላሽ በጊዜው እንዲያደርጉ መሆኑን የቡድኑ ሰብሳቢ ስቶኪንግ ያስታውሳሉ። የቅድመ ዝግጅቱ ከፊል ስራ በተለይ በኢቦላ ቀውስ

አዳጋች መሆኑን እናውቃለን። ያም ህብረተሰቡን የማሳተፉ ስራ ነው ብለዋል የቡድኑ ኃላፊ። ቡድኑ ሙሉ ግምገማውን በመጪው ነሐሴ ወር ሲያቀርብ የተሻለ ዝግጅት የሚደረግበትን መንገድ ያመላክታል ተብሎም ይጠበቃል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ላይ አንድ የፕሮግራም ማሳሰቢያ አለን።

በአካባቢው ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል። በቅድሚያ የቪኦኤን አፕ ለአንድሮይድ ተጠቃሚዎች ከጉግል ፕሌይ ለአይኦኤስ ተጠቃሚዎች

ከአፕ ስቶር ለኖኪያ እና የቆዩ ስማርት ስልኮች ከኤም ዶት ቢአይ ኤንዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ

አማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ። ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ። ለሚልኩት ፎቶ ርዕስ ይስጡት። ፎቶ ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና የብዕርም ስም ሊሆን ይችላል። ለመላክ በገጽ

ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይንም በጋለሪያችን ላይ ይወጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ

አዲሱ አቤት ማስታወቂያው በሀሳብ ይዞ ሄደ። እንዲ በአፕ እየሄድኩ ነበር። አሁን የዚያ ሰዓት ከዚህ ሁሉ ዘገባዎች እና ደግሞ ከሚቀጥሉት ዘገባዎች በፊት በመሀል የሚመጣ አንድ ዝግጅት አለ። የዝግጅት አካል ነው። እሱም እና በሙዚቃ ፋታ እንወስዳለን። ቴድሮስ ታደሰ ነው በተወዳጅ ድምፁ በዚህ ምርጥ ዜማ ዘና እንደሚሉ ተስፋ እናደርጋለን። እየቆረቆረኝ

なるほど。

ብቻ ለምዳሽ መቼ የማትሰነበች ሁለት ቤት ሰወዳሽ ሁለት ቤት ሰወዳሽ አንቺ ንግልፍ አግባሪ ገላሽ ሰንብቷል ለስንቱ ተረቶ በስንቶ በርተቷል በስንቱ በርተቷል

የቆረቆረኝ አድማጮች ዘና እንዳሉ ተስፋ አደርጋለሁ። ድንቅ ነው፣ ግሩም ዜማ፣ ግሩም ድምጽ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽት 3 ሰዓት ከ33 መድረሱን ያመለክታል። አሁን የሰዓቱን ዋና ዋና ዜና ከአዲሱ አበበ

የዩናይትድ ስቴትስ ውጭ ጉዳይ ምስትር ጆን ኬሪ ከሩሲያዋ ፕሬዝዳንት ቭላዲሚር ፑቲን ጋር በሩሲያዋ የመዝናኛ ከተማ ሶቺ ተገናኝተዋል። ዩናይትድ ስቴትስና ሩሲያ በዩክራይንና በየመን ምክንያት ግንኙነታቸው ከሻከረ ወዲህ ውጭ ጉዳይ ምስትር ኬሪ ሩሲያን ሲጎበኙ የዛሬው የመጀመሪያ ጊዜያቸው ነው። ይህ በእንዲህ እንዳለው ደቡባዊ ምስራቅ ዩክራይን ውስጥ በተካሄደ ውጊያ ምንም እንኳ ሩሲያ በውዝግቡ እጅ የለበትም ብትልም፣ ቢያንስ ግን 220 ሩሲያውያን ወታደሮች መሞታቸውን በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ነምሴም የተዘጋጀ አንድ

ሪፖርት አመልክቷል። ከሶስት ሳምንታት በፊት ከደረሰባት ነውጥ ያላጋገመችው ኔፓል እንደገና በዛሬው እለት በሌላ ርዕሰ ምድር ተመታች። 35 ሞቱ፣ አንድ ሺህ አንድ መቶ የሚሆኑ ቆሰሉ። ዜናው ይኸው ነው።

አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ጀምረናል። አጠር ያለ ቢሆንም አሁን ውይይት ከሰማያዊ ፓርቲ ሊቀመንበር ጋር

ታዲያ አድማጮች እዚህ ግድም ማስታወሻ ቢጤ በገጠመን የቴክኒክ እክል ሳቢያ ይህ ውይይት ባለፈው ቅዳሜ ሳይቀርብ የቀረ ቅንብር መሆኑን ለማስታወስ እንወዳለን። ቃለ ምልልሱ የተካሄደበት ባለፈው ሳምንት አጋማሽ መሆኑንም እንዲሁ እናስታውሳለን። አሁን ወደ ዝግጅቱ እንገባለን።

በውጭ አገር የሚኖሩ የፓርቲያቸው ደጋፊዎቻቸውን እገዛ በመሻትና ተሳትፏቸውንም ለማነቃቃት ወዲህ ወደ ዩናይትድ ስቴትስ የመጡት የሰማያዊ ፓርቲ ሊቀመንበር ሰሞኑን ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ባለሥልጣናት ጋር ተገናኝተው በተለያዩ የኢትዮጵያ ጉዳዮች ዙሪያ ተወያይተዋል። መጪውን የኢትዮጵያ ብሔራዊ ምርጫ አካሄድና ዘመቻዎች አስመልክቶም በተለይ በብሔራዊ የምርጫ ቦርድ የተወሰዱ እርምጃዎችና

አጠቃላዩን የኢትዮጵያ ፖለቲካ አያያዝ ጨምሮ አሳስበውናል ባሏቸው ልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ከባለሥልጣናቱ ጋራ መነጋገራቸውን የሰማያዊ ፓርቲ ሊቀመንበር አመልክተዋል። በቅርቡ ኢትዮጵያን የጎበኙ አንዲት የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ከፍተኛ ባለሥልጣን የኢትዮጵያን የፖለቲካና ዲሞክራሲ ይዞታ አስመልክቶ የሰጡትን አስተያየት አስመልክቶም ቅሬታቸውን በጽሑፍ ጭምር ማቅረባቸውን አቶ ይልቃል አመልክተዋል።

የተባለውን አስተያየት የሰነዘሩት የውጭ ጉዳይ ሚኒስትር በበኩላቸው ባገባደድነው አጋማሽ በዋሽንግተን ፖስት ጋዜጣ ባሰፈሩን ጽሑፍ ከዚያ አስቀድሞ በጋዜጣው ርዕሰ አንቀጽ ላይ የቀረበባቸውን ትችት ከተናገሩበት ጭብጥ ውጭ ነው የተወሰደው ሲሉ ተከላክለዋል። ባለፈው ሳምንት መገባደጃ ወደ ቢሮአችን ጎራ ያሉትን አቶ ይልቃልን ያዋየው አሉላ ከበደ ይህን ጨምሮ ሰፋ ያለውን ሙሉ ውይይት አሁን እንደሚከተለው ሊያቀርበው ነው።

አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር በትናንትና እለት በዋሽንግተን ዲሲ የዩናይት ስቴትስ የውጭ ጉዳይ ሚኒስትር መስሪያ ቤት ተገኝተው ር ባለስልጣናትን የማነጋገርን እድል እንደነበረ ተረድቻለሁ። እነማንን አነጋገሩ? ምንድን ነበረ የንግግራችሁ መሰረትስ? በዋናነት የተነጋገራችሁባቸውን ጭብጦች ለአድማጮች ቢያጋሩ። አሉላ፣ እንዳልከው ነው ቀደም ብሎ የተያዘ ቀጠሮ ነበረን። በተለያየ ቦታ ለፓርቲ ጉዳይ ስንቀሳቀስ ከቆየው በኋላ ትናንትና

ጠዋት ላይ ከውጭ ጉዳይ መስሪያ ቤት ምክትል ኃላፊ የሆኑ ሰው ዴቪድ ፌልስታይን የሚባሉ ሰው እና ከእሳቸው ቲም ጋር አብረው ከሚሰሩ ሰዎች ጋር አንድ ላይ የእሳቸው ኃላፊነት በውጭ ጉዳይ መስሪያ ቤት ውስጥ ዲሞክራሲን፣ ሂማን ራይትስ ና ሌብርን በተመለከተ የሚከታተል የስራ ክፍል ነው። እና አጠቃላይ በኢትዮጵያ ውስጥ ወቅታዊ በሆነውም ጉዳይ በምርጫው ሂደት ላይም

አጠቃላይ ስለ ቀጠናውም ሰላምና ደህንነት ስለ ሰማያዊ ስራ እንቅስቃሴ ና የመሳሰሉትን ጉዳዮች ተነጋግረናል እና ከአንድ ሰዓት ከሀያ በላይ የፈጀው ውይይት ነበረ። በጉዳዩ ላይ ያሉትን ወቅታዊ ጥያቄዎችም አጠቃላይ ቀጠናችንንም በተመለከተ የፓርቲውን መሰረታዊ ሀሳቦች ና እምነቶች፣ በህዝቡ ውስጥ ያለውን ተቀባይነትና በዚህ ምርጫ ሂደት ውስጥ እያጋጠሙ ያሉትን ችግሮች በሰፊው ተወያይተናል። ኢትዮጵያና የዩናይት ስቴትስ ባላቸው ጠንካራ ወዳጅነት

የሚያሳስቧችሁ ጉዳዮች ላይ የመነጋገሩን እድል ሰፊ ያደረገው ይመስለኛል። እስኪ በተለይ ምርጫው ላይ እናንተ በስጋት የምታነሷቸው እና ከእነሱ ጋር ለመነጋገር የቻላችሁባቸው መላ በመፈለጉ ወይም ሁኔታዎችንም ወደ ተሻለ አዝማሚያ በመምራቱም የተነጋገራችሁበት ጉዳይ ካለ ቢገልጹልን። አዎ፣ ምርጫውን በተመለከተ እንግዲህ እናንተም በተለያየ ጊዜ እንደዘገባችሁት በብዙ ሳንካዎች የተሞላ መሆኑን አስረድተናቸዋል።

ምንድን ናቸው የሰማያዊ እጩዎች ለምሳሌ ከሁለት መቶ የሚደርሱ ለፓርላማ የተወዳደሩ እጩዎች ያለምንም በቂ ምክንያት ተሰርዘዋል። እንዲሁም ፍርድ ቤት እየወሰነም እንኳን ምርጫ ቦርድ ያንን ለማስፈጸምና ወደ እጩነታቸው ለመመለስ ፈቃደኛ አይደለም። በተለያየ ጊዜም በሚዲያ ሲጠየቁ ላገዱበት ምክንያት በቂ ማብራሪያ ከምርጫ ቦርድ አዋጆችም ከሕገ መንግስቱም ጋር ከፓርቲያችን ሕግ ጋር እነዛን ሰዎች ከእጩነት የሰረዙበትን በበቂ ምክንያት ማስረዳት አልቻሉም።

እኔ እስከነበርኩበት ጊዜ እንኳን ለኢትዮጵያ ቴሌቪዥንና ሬዲዮ ለቅስቀሳ የላክናቸው የምስልና የድምጽ ቅጂዎች ከአስራ አንድ ጊዜ በላይ ካላስተካከላችሁ ተብሎ በደብዳቤ ተመልሰውብናል። የዘመቻ ድምጾች ናቸው። አማራጮቻችንን ለህዝብ ለማድረግ ባደረግነው ነገር ሁሉ ሳንሱር እንደገና ተመልሶ መጥቷል። በተለየ ሁኔታ ይሄን ቃላት አውጡ፣ ይሄን ካላደረጋችሁ በእንደዚህ ቢባል አስራ አንድ ጊዜ ተመልሰውብናል፣ ህገ መንግስቱንም የምርጫ አዋጁንም በጣሰ ሁኔታ

እና እጩዎቻችን በተለያየ ቦታ ይታሰራሉ። ስብሰባ ማድረግ አልቻልንም። አዳራሽ ማግኘት አልቻልንም። ፖስተሮች ይቀደዳሉ። እኔን ራሴን ጨምሮ ደግሞ እጣ በሚባል ነገር የፓርቲው መሪ በእጩነት ለመወዳደር አልቻልኩም። እና ያለው ሂደት እንግዲህ ከመጀመሪያው ጀምረን ስናየው ባለፈው ከ2005 በእኛ 97 ከምንለው በኋላ ይህንን የዲሞክራሲ ህጉን የሚያፍኑ ከህገ መንግስቱ ውጭ የሆኑ

ብዙ አዋጆች እንደወጡ፣ ይሄ የጸረ ሽብር አዋጅ የሚባለው፣ የመረጃ ነጻነትና የመገናኛ ብዙሀን አዋጁ፣ በሲቪክ ሶሳይቲዎች ላይ የወጡ አዋጆች፣ እነዚህ ሁሉ አጠቃላይ የዲሞክራሲ ሂደቱን የሚገቱ በዛም ማሳያ በሆነ ሁኔታ

ብዙ ብሎገሮች፣ ጋዜጠኞች፣ የፖለቲካ መሪዎች፣ የሃይማኖት ነጻነትን የተጠየቁ ሰዎች ሁሉ እስር ቤት መውደቃቸውን ከዛ የተረፉትም ደግሞ መሰደዳቸውን ገልጸናልና ይሄ ይሄ ሁሉ አጠቃላይ ሂደቱ ብዙ ጨለማ የሆነና ውጣውረድ የሞላበት እንደሆነ አስረድተናቸዋል። እንግዲህ እነሱም የሚሉት ኤምባሲያችን እዛ ሂደቱን በቅርበት እየተከታተለ ነው፣ ጉዳዩን እያየነው ነው ነው ከመንግስት አካላትም ጋር እንነጋግርበታለን የሚለው የሁልጊዜው የዲፕሎማሲ አይነት ንግግር ነው።

አቶ ይልቃል ቀደም ብሎ የዘረዘሯቸው ከእጩዎች እገዳ የፍርድ ቤት ውሳኔን እስከ አለመቀበል ሁኔታ በምሳሌነት አንስተዋል። በእናንተ እምነት ምርጫው የሚጠበቅበትን ደረጃ የማያሟሉ ናቸው ብላችሁ የምታቀርቧቸው ቅሬታዎች በተመለከተ የምርጫው ውጤት ተቀባይነት እንዲኖረው በውይይታችሁም እንዲህ አይነት ማስተካከያዎች ሊኖሩ ይገባል ወይ ይደረጋሉ የሚል ከወዲሁ በአማራጭ ምን የተገለጸ ነገር አለ ከኢትዮጵያ መንግስት ጋር ለመነጋገር ክብደት የሰጡት ችግር ከሆነ

እውነቱን ለመናገር እኛ እንግዲህ በተደጋጋሚ ነግረናቸዋል። ይሄ በቀጠናው ያለ ሰላምና መረጋጋትና ብሔራዊ ጸጥታን በተመለከተ የምታደርጉት ነገር በአጭር ጊዜ እይታ ላይ ብቻ ያተኮረ መሆኑ በዘላቂው ነገር ላይ ችግር እየፈጠረ ነው የሚሄደው። ዘላቂ ሰላምና መረጋጋት ሊኖር የሚችለው የዜጎች አማራጭ ድምፅ ሲሰማ

የዲሞክራሲ ሂደቱ ወደፊት ሲራመድ እድገቱን ፍትሐዊ በሆነ ሁኔታ ሲንቀሳቀስና የተጨቆኑ ሰዎች ድምጽ ሲሰማ እንጂ፣ በተለይም እንደ ኢትዮጵያ ባለ ሀገር ሃይማኖተኛ ሀገር ሁሉም ተቻችሎ የሚኖሩበት ሀገር እነዛ እነዛ ሴቶች ናቸው የሀገሩንም ሆነ የቀጠናውን ደህንነት የጠበቁት እንጂ የአንድ ፓርቲ ጠንካራ ወታደርና ደህንነት እንዳልሆነ ዘላቂውን ሰላም በቀጠናውም ቢሆን ኢትዮጵያን የምትፈልጓት ከሆነ የሚጎዳ ስለሆነ

ይህንን የምርጫውንም ሂደት ሆነ አጠቃላይ የኢትዮጵያን የዲሞክራሲና የሰብአዊ መብት ጉዳይ ለብሔራዊ ደህንነት አስፈላጊና ተነጥሎ የሚታይ ነገር እንዳልሆነ ወይም ወደፊት የሚያድግ ችግር እየተፈለፈለ እንደሆነ በዚህ ሂደት ውስጥ አሁንም ትኩረት እንዲሰጡ ሲያናገር ናቸው። ይህንን ነው እንግዲህ እያየነው ነው። ሰምተናችኋል፣ ጉዳዮችን ሁሉ ግምት ውስጥ አስገብተናል የሚል መልስ ነው የተሰጠ።

አቶ ይልቃል እስኪ ቀደም ብለው ወደ ተመለከት ነው የዩናይት ስቴትስ ውጭ ጉዳይ መስሪያ ቤት ጉብኝቶ እንመለስ። በውጭ ጉዳይ መስሪያ ቤቱ አንዲት የአፍሪቃ ጉዳዮች ባለስልጣን፣ ዌንዲ ሸርማን በቅርቡ በኢትዮጵያ ጉብኝታቸው በኢትዮጵያ ያለውን ሁኔታ አስመልክቶ የሰጡት አስተያየት የምትቃወሙ መሆናችሁን በደብዳቤ ያሳውቃቸዋል። እስኪ ይዘቱን ንመርምር የፓርቲውንና ያቀረባችሁትን ለመመልከት ንሞክር። በተጨባጭ ምንድን ነበር በሳቸው ንግግር ውስጥ የተንጸባረቀው ትክክል አይደለም ያላችሁት? ምንስ አይነት መልስ አገኛችሁ?

አው ይሄ እንግዲህ ብዙ ሚዲያም ላይ በሰፊው የተወራ ነገር ነው። የኢትዮጵያ መጪው ምርጫ ፍትሐዊና ዲሞክራሲያዊ እንደሚሆን

ከበፊቱ ምርጫዎች ውስጥና በዲሞክራሲ ሂደት እየተሻሻለ እንዳለ የሚመስል ነገር ኢትዮጵያ በዲሞክራሲም እያደገች እንደሆነ የሚገልጽና ያም ደግሞ በማወቅ የሚደረግና ና ያንን ነገር የማረጋገጥና ና እውቅና የመስጠት አይነት እንደው ካፎ ለምታ ነው የሚባለው በእኛ ሀገር በዛ ደረጃ የተሰራ ስህተት ሳይሆን ያንን በኢህአዴግ ውስጥ ያለውን አቋም ደግፎ የአሜሪካን የዲሞክራሲ እሴቶች የአሜሪካንም አጠቃላይ ብሔራዊ ጥቅም ከኢትዮጵያ አንጻር ያለማየት መሆኑንና ፓርቲያችን በዚህ ጉዳይ እንዳዘነና የዲሞክራሲ ሂደቱን ለዲሞ

ክራሲ ኃይሎች ታጋዮች ሁሉ ተስፋ አስቆራጭ መልእክት መላኩን እና ይህንንም ከዚያ አቋማቸው እንዲስተካከሉ የሚያሳስብ ደብዳቤ ነው የጻፍ ነው። በእነሱ በኩል የተሰጠው መልስ ግን ባልሆነ ሁኔታ የሴትዮዋ ንግግር ተተርጉሟል። ተቀንጭ በሆነ የቀረበው ሪፖርተር ላይ በሰፊው ይህንን ሁሉ ነገር ለማብራራት የሄዱበት ርቀት አለ። እሱንም ብታነቡት

የሚል አይነት አስተያየት ሰጥተዋል ግን በእኛ አሁንም ደግመን የነገርናቸው በግልጽ ቋንቋ በምንም አይነት መለኪያ እንደዛ አይነቱ ንግግር የራሳችሁ የውጭ ጉዳይ መስሪያ ቤት በሰብአዊ መብቶች ጉዳይ ላይ በየአመቱ በሚያወጣው ሪፖርት ላይ የተደረገውና እሳቸው የተነጋገሩት በየትም መለኪያ የቃላት መረጣ አድርገን አናየውም

ቀደም ብሎ በቃለ ምልልሱ የተጠቀሱት ከፍተኛ የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣን የሰብአዊ መብት ድርጅቶችን ጨምሮ በተለያዩ ክፍሎች ከፍተኛ ትችት የቀረበበትን በኢትዮጵያ ያደረጉትን ይህን ንግግራቸውን ተከትሎ በቅርቡ የዋሽንግተን ፖስት ጋዜጣ በተመሳሳይ ጠንካራ ትችት የሰነዘረበትን ርዕሰ አንቀጽ በመቃወም ባሳለፍነው ሳምንት አጋማሽ በጋዜጣ ካሰፈሩት ደብዳቤያቸው ጭብጦች በአጭሩ እናጋራችሁ።

ኢትዮጵያ እጅግ ወሳኝ በሆነው አህጉራዊ ክልል ከፍ ያለ ዋጋ ያላት አጋር አገር ናት ሲሉ ይጀምራሉ። የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ለዋሽንግተን ፖስት በጻፉት በዚህ ደብዳቤያቸው ከሰላም ጥበቃ አልሻባብን እስከ መዋጋት በደቡብ ሱዳን ሰላም እንዲሰፍን በሚደረጉ ጥረቶች ታላቅ ሚና ያላት አገር መሆኗን የገለጹት ሚስ ሸርማን ዋሽንግተን ፖስት በመያዝያ 23 በመያዝያ 24 በመያዝያ 25

ርዕሰ አንቀጹ ጠንካራ ትችት የጻፈበትን በሚያዝያ ሀያ ሁለት ቀደም ብዬ እንደጠቀስኩት በቅርቡ ስለ ኢትዮጵያ ዲሞክራሲና የምጣኔ ሀብት እድገት ይዞታ አስተያየት የሰጡበትን ንግግራቸውን ሲከላከሉ ኢትዮጵያ እጅግ ፈጣን የምጣኔ ሀብት እያስመዘገበች ያለች አገር ናት ሲሉ ይከራከራሉ።

መረጋጋት ጸጥታና ዘለቄታ ያለው ምጣኔ ሀብት ልማት የሚኖረው የዲሞክራሲያዊ እሴቶች በተጠበቁበት አገር መሆኑንም አስረድተው በዲሞክራሲ ጉዳዮችና የሰብአዊ መብት ጥበቃ አዲስ አበባ ላይ ከኢትዮጵያ መንግስት ባለስልጣናት ጋር ግልጽ ውይይት ማድረጋቸውንና ስጋታቸውንም ለባለስልጣናቱ መግለጻቸውን ጽፈዋል። በኢትዮጵያ ያለውን የፖለቲካ ምህዳር ጥበትና የጋዜጠኞችን ስራ አስመልክቶም ያደረባቸውን ስጋት ለኢትዮጵያ መንግስት መግለጻቸውን ጽፈዋል።

የአዲስ አበባውን ንግግራቸውን አስመልክቶ የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ትክክለኛ ያልሆነ ትርጉም ሰጥቶታል ነው የዩናይት ስቴትሷ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን በዚህ ደብዳቤያቸው ያሰፈሩት። አሁን አድማጮች በርከት ያሉ የኢትዮጵያ ወቅታዊ ርዕሰ ጉዳዮች ዙሪያ ከአቶ ይልቃርጋ ውድድ ጀምር ነው ቀሪ ውይይት እንመለስ

ኢትዮጵያ ዩናይትድ ስቴትስ የብሔራዊ ደህንነትም ሆነ ሌሎች ጥቅሞች አለፍ ብለን በፓርቲያችሁና በምርጫውም ከተገደቡ ቀደም ብለን ካነሳናቸው ጭብጦች ወጣ እንበልና እንደ ዋና ተዋናይ ሰማያዊ ፓርቲ ጎልቶ በአገር ውስጥ የሚንቀሳቀስ የተቃዋሚ ፓርቲ ነው። ጉልህ ስፍራም እንዳለው ወደፊት በኢትዮጵያ ውስጥ በሚመጡ የፖለቲካ ለውጦች ውስጥ ሁነኛ ሚና ልጫወት እንደሚፈልግ ፓርቲም

እስኪ የእርስዎን ግምገማ የፓርቲውን ግምገማ እንመልከት። ሁልጊዜም እንደሚባለው የፖለቲካ ምህዳሩ እየጠበበ ነው፣ የተቃዋሚዎች እንቅስቃሴ እየተገደበ ነው የሚሉ ማሳያዎችን ብዙ ጊዜ ታነሳላችሁ። ከዛ ባሻገር ግን ዛሬ ያለውን የመንግስት አስተዳደር እንዴት ትገመግማላችሁ? በአቅም ደረጃ በጥንካሬው አገር በመምራት በመምራት ብቃቱ ሊመጡ ከሚፈለጉ ለውጦች

አዋንታዊ ሚና ከመጫወት አንጻር እንዴት ይገመገሙታል? አሉላ እንግዲህ እንዳልከው በዚህ አጭር ኢንተርቪው ውስጥ ሰፋ ያለ ግምገማ ለማድረግ ያስቸግረን ይሆናል። ነገር ግን በአጠቃላይ እኔ ሳየው በኢህአዴግ በኩል ያለው ሂደት የቁልቁለት ጉዞ መስሎ ነው የሚታየኝ። አዝናለሁ። ይህም ባልል ኢህአዴግ ተሳክቶለት እኛ ደግሞ አማራጭ የፖለቲካ ኃይል ሆነን ልንሰራው የምንችለው ኢትዮጵያ ውስጥ ገና ደሀገር ነው ብዙ ክፍተት አለ ብዙ ልንሰራው የምንገባ ነገር አለና

እነሱም የራሳቸውን አስተዋጽኦ አድርገው ከዛ የበለጠ ላቅ ያለ ነገር እኛ እናደርጋለን ብለን ብንፎካከርና በዛ ደረጃ ቢሆን ፖለቲካው እንደዚህ የቁልቁለት ጉዞ ነው የሚለውን ቃል ባልጠቀም ነባራዊ ሁኔታ ያን ባያመጣ ደስ ይለኝ ነበር። ግን እውነታዊ ስለሆነ ያን መናገር አለብኝ። አሁን ያለው ነገር ጥቂት ለፖለቲካው ቅርብ የሆኑ የኢኮኖሚና ና የፖለቲካ ሊሂቃን ሁሉንም ነገር ተሰብስበው ያሉበት በሀገሪቷ ውስጥ በማንም ተቋም ላይ ህዝቡ ተስፋ የማያደርግበት

ድሮ እንኳን የነበሩትን እንደ ሽምግልናን የመሳሰሉ የተማረሰውን ታሪክን፣ ብሔራዊ ክብርን የመሰሉ ነገሮች በፍቅር ህዝቡ እንዲኖርና አንድ ላይ ተሳስሮ እንዲኖር ያደረገው ሃይማኖትን የመሳሰሉ ነገሮች ተቀባይነት

እየሳሳ እየሳሳ ና ከጊዜ ወደ ጊዜ እነዚህን አንድ ላይ እንድንኖር ያደረጉን ሴቶችን ሁሉ እየተናዱብን ያሉት፣ በየጊዜው መንግስት ከሚወስዳቸው አቋሞች አንጻር ሌሎች የኢኮኖሚ የፖለቲካና የማህበራዊ ችግሮች የምታዩ ነው። እየተለወጥን ነው እየተባለ ግን በተግባር መሬት ላይ ሰዎች እየተቸገሩ የሚኖሩበት ነገር ነው። መብራትን፣ ውሃ፣ ትራንስፖርት የመሳሰሉ ማህበራዊ አገልግሎቶችን ዜጎች ለማግኘት የቀን ጭንቁ ነዋል እና አንድ የመንግስት ሰራተኛ ወጥቶ ለመግባትና የለቶጭቁን

እንኳን የተሻለ ነገር ማሰብና ለሀገርም ሆነ ለራሴ ወደፊት ጣፈንታ መልካም ነገር መመኘት አይደለም፣ የአንድ ቀን ውሎን መዋል ጭንቀት የሆነበት ነው። ይሄ በሆነበት ሁኔታ ውስጥ ደግሞ ጥቂቶቹ በዛች ያለም የመጨረሻ ደሀ ሀገር በተባለ ሀገር ውስጥ ከአምሮ በላይ በሆነ ድሎትና ቅንጦት የሚኖሩበት ሀገር ነው። የፖለቲካም የኢኮኖሚም ሆነ የማህበራዊ ፍትህ እየላላና እየወደቀ

በቁልቁለት ላይ ያለንበት ሁኔታ ነው ያለው፣ ብዬ ነው ማስበው ነው በፓርቲያችሁ ልታመጡ ከምትፈልጉት አሁን ባለውም ተዳክም ነው በሚሉት ሁኔታ ውስጥም ሊደረግ ሊለወጥ ይችላል፣ ይህን ልናመጣ እንችላለን በሚል እንቅስቃሴያችሁም ለውጥ ማምጣቱን ከማመንም አንጻር ነው የሚሆነው የሚል ግምት ነው። እና በእናንተ በኩል በምታደርጓቸው እንቅስቃሴዎች ውስጥ ምን አይነት ተስፋ አላችሁ? ቅድሚያ ምርጫውን እንውሰድ። ቀደም ብሎ የዘረዘሯቸው የምርጫውን ተአማኒነት ወይም ደግሞ ተቀባይነት ሊያጓድሉ የሚችሉ ሁኔታዎች በተፈጠሩበት አሁንም በምርጫው ውድድር ውስጥ ናቸው ያላ

ያደረጋችሁትና ምን ትጠብቃላችሁ ከምርጫ? እንደ ተፎካካሪ በኢህአዴግ በኩልና በምርጫ ቦርድ በኩል እስካሁን ድረስ እንደሄድንበት ሁኔታ በቀናነት ተወስኖ የተወዳደሩ ፓርቲዎችም ያሸነፉትን ወንበር እንዲይዙ የማድረግ አዝማሚያ አይታይም። አሁን ባለው ሁኔታ በተጨባጭ ስታየው እንደውም ፓርቲዎቹን እንደ አማራጭ የፖለቲካ ሀይል ሳይሆን ሌላ ስጋት ሊያደርሱ በአገር ላይ እንደመጡ

ልዩ ስጋት እንደሆኑ ሀገርን ለማፍረስ ስነ ስርዓትን ለማሳጣት ህገ ወጥነትን ለማስፈን የሚሰሩ አድርጎ ነው በመንግስት ሚዲያ የሚሰራው ነገር እና ይሄን ስታየው አማራጭ የፖለቲካ ድምፅ በኢትዮጵያ ህገ መንግስት መሰረት ቦታ እንዲኖረው ያለመፈለግ ነገር ነው ያለው። እስካሁንም በሂደት ውስጥ ያየናቸው ነገሮች እሱን የሚያስረግጡ ናቸው። ግን ሰማያዊ ፓርቲ የሚሰራው አሁን በህዝቡ ውስጥ እንዳይሆን ይሄ አስተሳሰብ የኢህአዴግና የፖለቲከኞች እንደሆነ እንጂ የሰማያዊ ፓርቲ እንዳልሆነ

አማራጭ የፖለቲካ ሀይል እንደሆን አማራጫችን ምን እንደሆነ ከተስፋ ቢስነት፣ ከተጠራጣሪነት፣ ማንንም ካለማመን አይቻልም ከማለት ይልቅ ይቻላል የሚል ሀሳብ ኑሮ ህዝቡ ራሱን አደራጅቶ የአገሩና የስልጣን ባለቤት ራሱ እንደሆነ የሚመርጣቸውን ሰዎችም የሚመርጥ ራሱ እንደሆነ ይህ ሀገር የቆየና የረጋ ሀገር እንጂ በአንድ ጠመንጃ በያዘ ቡድን ዛሬ ተጀምሮ ዛሬ የሚፈርስ ሀገር እንዳልሆነ በህዝቡ ውስጥ ተስፋውን፣ ህጋዊነቱን፣ የአገሩ ባለቤትነቱን እየተረዳ

ከእንደዚህ አይነቱ አፍራሽ ነገር ኃላፊነት በተሞላበት መልኩ ራሱን እንዲጠብቅና የሰማያዊንም አማራጭ የፖለቲካ ህልነት ተገንዝቦ ወደፊት የሚሆነውን በጋራ እንድናየው ነው። የሚሆነው ነገር ሁሉ ሁል ጊዜ ከባለስልጣኑ በኩል ሁሉንም ነገር ለመሸምቀቅ የሚደረገው ነገር አገርንም የሚጎዳና ከዜሮ የሚያስጀምር ነገር ስለሚመጣ ከዛ ስጋት ለመዳንና ሰላማዊ የስልጣን ሽግግር ለማድረግ

ህዝቡ የራሱን ኃላፊነት እንዲወጣና ሰማያዊን እንደ አማራጭ የፖለቲካ ሀይል እንዲያይ ማድረግ ነው። በዚህ ምርጫ ውስጥ የምንሰራው ስራ እንግዲህ ይሄንን ያለንን ተቀባይነትና የደረስንበትን የፖለቲካ እድገት ተቀብሎ የፖለቲካ ስልጣኑን ለማጋራትና ና ያገኘነውን ወንበር በትክክል ይሰጣሉ በህጉ መሰረት የሚለው የእኛ ቁጥጥር ስር ውስጥ ያለ ነገር አደለም። የግ ፓርቲና የምርጫ ቦርድ ነው። እዛ ላይ ውሳኔ መስጠት አልችልም። ግን ያን ኃላፊነት መቀበል የምንችል ሀይል መሆናችንን ህዝቡ እንዲረዳ ሌት ተቀን እየሰራ ነው።

በምርጫው አሸናፊ የምትሆኑባቸው በተባሉት ገደቦች ውስጥም አልፋችሁ ለማሸነፍ የምትበቁባቸው ሁኔታዎች ይታዩታል። መጠንና ውሱንነቱ እንዳለ ሆነው እንግዲህ ያው ውጤቱን አለመቀበል እኮ ነው። አሁን እኮ ማሸነፍ እንደዚህም ጠባብ ሁኔታ ውስጥ በከተማው አካባቢ ያለው ህዝቡ መነቃቃት ሰማያዊ ፓርቲም ባለበት አስቸጋሪም ሁኔታ ሆን ለመድረስ ያደረግነው ጥረት አለ ግን

ይህንን ውጤት አሸንፈንም ቢሆን ለመቀበል ፈቃደኝነት የሚታይበት አዝማሚያ የለም። በምርጫ ቦርድ በኩልም በለት በለት እዚህም ሁኝ ያከታተላለሁ የሚሰጡ መንግስት፣ የሰራቸውን ስህተቶች ሁሉ ሰማያዊ የፈጠራቸው አድርጎ ለማድረግ የሚደረገው ነገር እና አሁንም ብዙ ወጣቶችን በየከተማው እያፈሱ የማሰር አዝማሚያ ስታይ ያን ውጤት ለመቀበል ዝግጁነቱ እንደሌለ አምናለሁ እንጂ ያለ ጥርጥር በህዝቡ በኩል የመምረጥም ሰማያዊ ፓርቲም ያን የማስረዳት እድል እንዳገኘን ባለሙሉ ተስፋ ነኝ። ግን ይህን ውጤት

ምርጫ ቦርድ ስውቅና የሰጠዋሉ የገዢ ፓርቲ ስ ያንን ነገር ይቀበላሉ የሚለው ላይ ግን በርቀት የማየው ነገር የምትወዳደሩባቸው ሁኔታዎች ምን ይመስላሉ? ቅድም ከተነሱት በምርጫው ሂደት ላይ አጥልተዋል ከሚሏቸው ጉዳዮች ባሻገር ነው ጥያቄ የተባሉት ገደቦች እንዳሉም፣ በየትኞቹ አካባቢዎች ምን ያህል ተወዳዳሪ ሆናችሁ መቅረብ ትችላላችሁ ካላችሁ እጩዎችም፣ ሌሎች አስፈላጊ ቁሳቁሶችም ጭምር የሚገርም ነገር ሰማያዊ ፓርቲ ከራሱ መልካም ስራዎችና ጥረቶቹ በተጨማሪ በህዝቡም ውስጥ በፍጥነት መልካም

አጋጣሚ ልበለው ወይም ጥሩ አቀባበልን ያገኘና መልካም እድሎችም ያሉት ፓርቲ ነው። አንደኛ የህዝብን አጀንዳዎች በፍጥነት የመያዝና የፖለቲካ አጀንዳ አድርጎ የመራመዱም ነገር ስለነበረ በመሪዎችም በኩል የሚከፈለውን ዋጋ አስቀድሞ በኃላፊነት ለመውሰድ ፈቃደኝነት ማሳየት መኖሩም የምናረጋቸው ነገሮች ሁሉ ደግሞ ከህጉና ከህገ መንግስቱ ጋር የተያያዙ በመሆናቸው በህዝቡ ውስጥ በፍጥነት አሜኒታን አግኝቷልና

በሁሉም የኢትዮጵያ ክፍል ውስጥና በሁሉም የህብረተሰብ ክፍሎች ላይ እጩዎችን ለማቅረብ ችለናል። ምን ያህል እጩዎች አሉ? ያቀረብናቸው አጠቃላይ እንግዲህ አራት መቶ እጩዎች ነበሩ ለፓርላማ። ግን ያንን ብዙ ተሰርዟል በፍርድ ቤት የተመለሰ ሁሉንም ኬዝ ደግሞ በፍርድ ቤት ለማድረግ ጠቅላይ ፍርድ ቤት ነው የሚቀርበው። ያ ያ ሁኔታ አለ። ምርጫ ቦርድም ደግሞ ይህን ያህል እጩዎች አቅርበዋል ብሎ የማሳወቅ ኃላፊነት የሱ ነበረ።

በዚህ ውስጥ ያለ ኢሬጉላሪቲስ እንደተጠበቀ ሆኖ ግን እኛ ለመድረስ የሞከር ነው ልክ የሰማያዊ እድገትን የሚለካው ኢህአዴግ በፈጠረው ሳንካ ሳይሆን ለመድረስ ባደረግነው ነገር ግን ኬንያ ድንበር ድረስ ጎጅና ቦረና አካባቢ ባሉ ቦታዎች ሁሉ እዛ አካባቢ አሁን አስራ አንድ የምርጫ ቦታዎች አሉ እዛ ላይ ሁሉ ማቅረብ ችለናል። አፋር ላይ እጩዎች ያቅርበናል።

ትግራይ ውስጥ የኢህአዴግ ዋና መሰረት ነው ህወሓት የሚባልበት ቦታ ላይ አቅርበናል። ወደ ቤንች ማጅ ና ጂንካ አካባቢ ድረስ አቅርበናል። እንግዲህ መሀል ኢትዮጵያን ሳልጠቅስልህ ማለት ነው የሀገራችን ዳር ዳር የተባለ ሁሉ በሶስት አመት እድገት ውስጥ ሰማያዊ እዛ ውስጥ እጩዎችን ማቅረብ፣ መቀስቀስ፣ በህዝቡ መታመን፣ አማራጭ ሀይሉን ማቅረብ ሁሉ ችሏል ና ይህንን ስነግርህ እንግዲህ ሰማያዊ አማራጭ የፖለቲካ ሀይል ለመሆንና በህዝቡም ውስጥ በፍጥነት ተቀባይነት ለማድረግ ሁሉን ነገር ችለናል ግን

ይህንን ውጤት አይን ባወጣ ሁኔታ ና ህገ ወጥ በሆነ ሁኔታ ከተያዘ ህዝቡ ነው የስልጣን ባለቤት የአገሩ ባለቤት፣ ከህዝቡ ጋር ሆነን መታገል ነው። እና በመድረስ ረገድ ግን ሁሉንም የህብረተሰብ ክፍል ና የአገሪቷን ጫፍ ሁሉ ሊወክል በሚችል ደረጃ ደርሰናል። አሉላ የ ሁለት ሺ አምስት ምርጫ መነሳሳት ና ድምዳሜው የተጠበቀውን ውጤት አለመምሰሉ የፈጠረው ተስፋ ማስቆረጥ ና የነበሩት ውዝግቦች ዛሬ ሊኖር የሚችለውን ነገር መልሶ ያመጡት ይመስሉታል። አልጠፋም ዛሬ

ያ እንቅፋት ያ ሁኔታ የፈጠረው የወሰደው ነገር በርግጥ እንዳል መስማማት ይቻል ይመስለኛል። አሁን ያ ማንሰራራት ይታዩታል። እውነት ነው እሱ ስጋት። አስር አመት ፈጀብን አስር አመት በጣም ረዥም ጊዜ ነው እንደ ኢትዮጵያ ላለው ስብሶ ችግር ላለበትና ና በፍጥነት መስራት ላለበት ሀገር፣ ያንን ስጋት ያንን ጥርጣሬ ያንን ተስፋ መቁረጥ መልሶ ወደው ይቻላል ለማለት የፖለቲካ ኃይሎችን አምኖ ከነሱ ጋር ዋጋ ለመክፈል ና ይሄ ምንድን ነው ሁልጊዜም በመውደቅህ በመክሸፍ የሚመጣ ስነ ልቦና የመጪውን በጥርጣሬ ና በስጋት የማየት አዝማሚያ

ብዙ አስር ዓመት እንድንደክም አድርጎናል። ከዛ በኋላ ግን አሁን ቅድመ መግቢያ ላይ እንደነገርኩ የሰማያዊ ወጣቶችን አመራር ህግን አክብሮ ለህግና ለሀገር ደግሞ ላመኑበት ነገር ብዙ ርቀት ለመሄድና ፊት ላይ ለመሆን ያደረጉት ውሳኔ የእነሱንም ስራ ደግሞ ትላልቅ ሰዎቹ ምስክርነት ለመስጠት ያደረጉት አስተዋጽኦ አጠቃላይ ይሄ ይሄ ነገር ተደምሮ ከዛ ነገር ለመውጣት በተስፋ የመንቀሳቀስ ነገር አለና ያ ያደከመን ነገር ቀላል አይደለም። ጥላ ብዙ ድካም እንድናረግና መድከም በማ

የማይገባን ነገር እንድንደክም አድርጎናል። ግን አሁን ያ የመለወጥ ነገር አለ።

መልካም መጪውን የኢትዮጵያ ብሔራዊ ምርጫ የኢትዮጵያን ወቅታዊ የፖለቲካ ሁኔታ እንዲሁም የዩናይት ስቴትስ ጉብኝቶንና የፓርቲውን እየተንቀሳቀሰ ያለበትን ሁኔታ ጨምሮ ሰፋ ያለ በርካታ ጭብጦችን የተመለከተ ውይይት ነው ያደረግ ነው አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ስለ ጊዜው አመሰግናለሁ ጊዜ ውስጥ አሉላኔም ለተሰጠኝ እድል አመሰግናለሁ በአገር ቤት ያለውን ሁኔታ እየተከታተላችሁ ለማሳወቅ የምታደርጉት በጣም ቪኦኤ ተደማጭና ክብር ያለው ሚዲያ ነው በኢትዮጵያ ማህበረሰብ ውስጥ ለሁልጊዜው ስራ

ሲመስላችሁ። አመሰግናለሁ፣ እግዜር ስትልልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ባለው መረጃ መሰረት እንደ አውሮፓውያን አቆጣጠር ባለፈው 2014 ዓ ም

ከጦርነትና ከመሳደድ ሸሽቶ በስደት የሚኖረው ህዝብ ቁጥር ከ51 ሚሊዮን በልጧል፣ በማለት የዛሬ ርዕሰ አንቀጽ ጽሑፉን ጀምረዋል። ባለፈው አስርት አብዛኛው ህዝብ የተሰደደው ከእስያና ከፓሲፊክ አካባቢ ሀገሮች የነበረ ሲሆን ዛሬ ዋናዎቹ የስደተኛ መፍለቂያዎች የመካከለኛው ምስራቅና

የሰሜን አፍሪቃ ሀገሮች መሆናቸውን ጠቁሟል። ለመጀመሪያ ጊዜ አሁን ከሁለተኛው የዓለም ጦርነት በኋላ ከነበረው የበለጠ ህዝብ ከመኖሪያው ተፈናቅሎ የሚገኝ መሆኑንም አስረድቷል። ይህ የሆነው አለረሳ አንቀጹ ሲቀጥል፣ ይህ የሆነው ከፊል ምክንያቱ አዳዲስ ግጭቶች እየበረከቱ መምጣታቸው ቢሆንም የውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ምክትል ረዳት ሚኒስትር የሆኑት ካትሪን ዋይስነር እንደገለጹት

የቆዩትም ግጭቶች እያከተሙ ሳይሆን ይብሱን ስር እየሰደዱ መምጣታቸው ነው ያሉትን ጠቅሷል። ዛሬ ሰላማዊ ሰዎች በግጭት ተሳታፊዎች ፍልሚያ መሃል መጠመድ ብቻ አይደለም፣ ተፋላሚ ወገኖች መንደሮችን ሲወሩና ሲያጋዩ ነዋሪዎቹን ሆን ብለው እንዳገኙ ይጨፈጭፋሉ። በጥቃቶቻቸው ሆስፒታሎችንና ትምህርት ቤቶችን ሳይቀር

ኢላማ ያደርጋሉ ሲሉ ምክትል ሚኒስትሯ የተናገሩትንም እርሳ አንቀጹ ይጠቅሳል። ዓለም አቀፍ ሰብአዊ መርሆዎች እየተረገጡ በአንድ ወቅት በጦርነት ጊዜ ሳይቀር ይከበሩ የነበሩ ድንበሮች እየተጣሱ ናቸው ሲሉም ረዳት ሚኒስትሯ አስረድተዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የስነ ሕዝብ የስደተኞችና የፍልሰት ጉዳይ ቢሮ በዓለም ዙሪያ ከሀገሮቻቸው በሚደርስባቸው መሳደድ ከመኖሪያ የሚፈናቀሉ ሰዎችን ጥበቃ ለመስጠትና ስቃያቸውን ለማቅለል ደግሞ መፍትሄ ለመፈለግ የሚሰራ መስሪያ ቤት ነው። ከሚዘጋጁ መርሃ ግብሮች መካከል ስደተኞችና ተፈናቃዮች አብዝተው የሚገጥሟቸው ጾታዊ ጥቃትና ህገወጥ ዝውውር እንዲሁም ወንጀለኞች ከሚያደርሱት ብዝበዛ

መጠበቅ ይገኝበታል። ዩናይትድ ስቴትስ ለስደተኛና ለተፈናቃዮች ልጆች ትምህርት ቤትና መዝናኛ ማዕከል የሚውል ገንዘብ እየሰጠች መሆኗን፣ ለወጣቶችና ለጎልማሶች ደግሞ ወደፊት ወደ የሀገራቸው ቢመለሱም ሆነ በውጭ ሀገር ቢሰፍሩ ጥሩ ደሞዝ የሚያስከፍል የስራ እድል እንዲያገኙ ወይም ደግሞ የራሳቸውን የንግድ ስራ ለመጀመር የሚጠቅም የሙያ ስልጠና የሚውል

ገንዘብም እየለገሰች መሆኗን ርዕሰ አንቀጹ ያወሳል። ሕዝብ በገፍ ከመኖሪያው ተፈናቅሎ ሲሰደድ ከሁሉም ጥሩ መፍትሄ በተሰደደበት ቦታ ከአገሬው ጋር ተቀላቅሎ እንዲኖር ማድረግ ወይም ወደ ሌላ ሀገር ወስዶ ማስፈር አይደለም። ተጨማሪ ሰብአዊ ረዴት መመደብም አይደለም። መፍትሄው ይህን ያህል ሰው ቀየውን ጥሎ ለሚሰደድበት መሰረታዊ ምክንያት ለሆነው ለሁከቱ መፍትሄ መፈለግ ነው ሲሉ

ረዳት ሚኒስትሯ አስገንዝበዋል። ዩናይትድ ስቴትስና አጋሮቿ ግጭቶች መፍትሄ እንዲያገኙ፣ ዲሞክራሲያዊና ፍትሐዊ ህብረተሰቦችም እንዲገነቡ ለመርዳት በቁርጠኝነት ይሰራሉ። እስከዚያው ደግሞ የስደተኞች ሕይወትና ክብር እንዲጠበቅ መስራታቸውን ይቀጥላሉ በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ከማጠቃላችን በፊት አንድ የዩናይትድ ስቴትስ የእርዳታ አቅራቢ ሄሊኮፕተር ኔፓል ውስጥ ተከስክሶ መውደቁ ተገልጧል። ሰዓታችን በዚሁ አበቃ። አድማጮች፣ የትግርኛ ስርጭት ይቀጥላል። ነገ ምሽት ከምሽቱ አንድ ሰዓት ላይና ሶስት ሰዓት ላይ መልሰ እንገናኛለን። ሰላም፣ ደህና እደሩ። የትግርኛ ስርጭት ይቀጥላል።